ለሚመጣው ዓመት አይነት አጥለን በቸርነቱ በምሕረቱ ጠብቆ እንዲያደርሰንና እንደዚህ እንድናመሰግነው ቅዱስ ፈቃዱ ይሆንልን። እግዚአብሔር ቸር ነው፣ አልተለየንም። በየዓመቱ እያሳደገን በየዓመቱ እያበረታን እዚህ ደርሰናል። ደግሞ ለሚቀጥለው እንዴት እንደሚያሳድገን እሱ ያውቃል እና ተነግሮ ስለማያልቀው አባታዊ ስጦታው አሁንም ክብር ምስጋና ለሱ ይሁን። በመካከላችን ተገኝቶ እሱ ራሱ እንዲያስተምረን ቅዱስ ፈቃዱ ይሆንልን። ዛሬ ጌታ ሞትን ድል አድርጎ የተነሳበትን ቀን አስበናል። ያም እሱ ድል የሚሆን ድል በማድረጉ የሚደነቅ ሆኖ ሳይሆን እኛን ሆኖ ለእኛ ሲል ያደረገው ነው። በተለይ በባህላችን እንደዚህ ነጫጭ ለብሰን በራሳችን ባህል በራሳችን ዜማ እግዚአብሔር የተመሰገነ ይሁንና ይኸው አባቶች፣ እናቶች፣ ወጣቶች ቀደም አጓጉል እንላቸው የነበሩ ጎልማሶች፣ አሁን አጓጉል የሚለውን ስም ዲያብሎስ ወሰደ። እነሱ ጎልማሶች የሚለውን ወሰዱ። ምክንያቱም ወይ ወላጆች አልሆኑም ወይ ደግሞ ተዘወትር ወጣቶች አልሆኑ መሀል መሃል ላይ ሆነው አስቸግረው ነበርና የጎልማቶች መዘምራን ማይበር ተብሎ በጣም እግዚአብሔር የተመሰገነ ይሁን። አሁን ዲያብሎስ ምንም የሚያገኘው ሀብት አላገኘም። ህፃናቱ ተይዘውበታል። ወጣቶች ተይዘዋል፣ ጎልማቶች ተይዘዋል፣ እናቶች አባቶች ተይዘዋል። ወለሱ እንግዲህ የሚያገኘው ነገር የለም። በቤተ ክርስቲያናችን በዚህ እያደግንም ከየርን ወደፊት ምንም ሌላም ቅራሪ አያገኝም። እና እንደዚህ አምሮብን ስንውል ደስ ይላል። አብዛኞቻችሁ በእውነቱ የደከማችሁ አትመስሉም። የራባችሁ ማትመስሉም። ምንም ኢትዮጵያውያን ያው ተፈጥሯችሁ ደማችሁ ቢሆንም የዚህም ሀገር ቅባት ትንሽ ጨመርመር አለበት መሰለኝ። የመብራቱ ጋር ታንጸባርቃላችሁ በእውነቱ ታዲያ እኛን በእውነት ሰው አይቶ እናንተን አይቶ ወደ ሀገራችን በዓይነ ሕሊና ስንሄድ በአሁኗ ሰዓት እንደዚህ ነጫጭ ለብሳችሁ እንዳማረባችሁ የረሀብ ጋቢ ለብሰው የሚሰቃዩትን እንደዚህ ተብለጭልጫችሁ እንዳማረባችሁ ወደ ሀገራችን ስንሄድ በብዙ ሚሊዮን የሚቆጠሩ ወገኖቻችን ጭሴ መታወቅ ማዳ መስለዋል። አጥንትና ቆዳቸው ተጣብቋል። በአሁኑ ሰዓት ጣይረሞት ላይ ያሉ ቁጥር ስፍር የላቸውም። እኛ በእውነቱ ጁስ እያማረጥ ነው እያማረጥ ነው። ብዙ ስኳር ያለበት የሌለበት፣ ምግቡንም እንደዚሁ ፋት ያለው የሌለው እንደዚህ ነው። እዚያ ደግሞ ሚላስ የሚቀመስ የለም። የሚያሳዝን ነው። መቼስ በመጽሐፍ ቅዱስ እንዳየነው እንደምናየው ኢትዮጵያ በእውነት ሁልጊዜ ጊዜ ለረሃብ ለጥም፣ ለጦርነት፣ ለደም መፋሰስ ለመከራ የተመደበች ናት ተብሎ አልተጻፈም። እንዲያውም የተነገረላት ሀገረ ገነት የተነገረላት እጆቿን ወደ እግዚአብሔር የዘረጋች የተነገረላት ሌላም ሌላም ነው። በመጽሐፍ ቅዱስ ውስጥ ግን ምን ጊዜም ቢሆን የእግዚአብሔር የሆነ ሁሉ በዚህ ምድር በጦርነት ውስጥ ነው የሚመላለሰው፣ በመከራና በፈተና ውስጥ ነው። አገሯ እስካሁን ድረስ በእንደዚህ አይነት ሁኔታ ትገኛለች። እግዚአብሔር ለምህረት ያደርገው። እና ወገኖቻችንን ማሰቡ ነው ዋናው። በዚህ በትንሳኤው ብርሃን መሰብሰባችን ለምን? እኛን አስቦን አምላክ አምላካዊ ክብሩን ትቶ ለኛ ሲል ነው የሞትን ተዋረዶ የሞትን ተዋረዶ ሊሆን ሊሆንበት የማይገባውን በሱ እንዲሆን ያደረገ እኛን ስላሰበን ስለወደደን ነው ያን ያደረገው። እንድንዋደድ እንድንተሳሰብ ነው። እና በእውነት ግሩም ነው ደስ የሚያሰኝ ነው ዛሬ በየአብያተ ክርስቲያናቱ የምንችለውን የምንችለውን ምእመናኑ እጃቸውን እየዘረጉ ነው። እንደሰማሁት በዲሲ አካባቢ ወደ 50 ሺህ ብር ደርሰዋል ይባላል። በእውነት በሎስ አንጀለስ እንግዲህ ስንት እንደምንደርስ አላውቅም። የዛሬው ሙዳየ ምጽዋት እዚህም እዚያኛውን ቤተ ክርስቲያን በየቤተ ክርስቲያኑ ለወገኖቻችን እንዲሆን ሆኗል። የኛ ሄዳ ልታጠግባቸው አይደለም፣ ግን ማሰባችን ራሱ በምንችለው እጃችን መዘርጋታችን ራሱ እግዚአብሔር ያን አይቶ የራሱ የሆነ መንገድ አለው። ያላቸው እጃቸውን እንዲዘረጉ ያደርጋል። ያላቸው እጃቸውን ሲዘረጉ ያን ባርኮ ማብዛት ያውቅበታል። ሰዎችን ደግሞ ለተወሰነ ጊዜ በደረሰባቸው የደረሰባቸውን ችግር ማስወገድ ያውቅበታል። እና ለዚያ ሁሉ አስተዋጽኦ ያደርጋል። እግዚአብሔር አምላክ ያችን ሀገር ይማረልን። የምንሰማውን ሰማውን መጥፎ ወሬ እግዚአብሔር በቀላሉ ያደርግልን እነዚያ ወርቅ በእውነቱ በጣም እኔ ለምጀው በመከራ ስላደግኩ በቴሌቪዥን ባየውም አላየሁትም ነበር። ለነገሩ መጀመሪያ በሁለተኛው ነው ያየሁት፣ ግን ሳየው ለእኔ ይሄን ያህል ሆነው አልተገኘም። በዚያ ውስጥ ነው ያደግኩት። እነሱ ግን ክርስቲያኖቹ ማለት ነው፣ ይሄ ሰማያዊ ዓይናቸው፣ ሽፋሽፍቶቻቸው የአገራችን የጧት የጧት ጤዛ ይመስላሉ። እኔን ሲያነጋግሩኝ እኔን ሲያነጋግሩኝ እናዝናለን ደግሞ በግላቸው ደግሞ በየግላቸው ተማሪዎች የኦርቶዶክስ ህብረት ሚላል እንትን ኒውዮርክ ውስጥ ወገኖቻችን ሲያልቁ ምንድን ነው የምታደርጉ? ምን እየሰራችሁ ነው? ክርስቲያናዊ ተልእኮ በአሁኑ ሰዓት ነው፣ ለዛች ሀገር ነው፣ ለዚያ ጠንካራ ህዝብ ነው፣ ለዚያ መከራ የመከራ ህዝብ ነው፣ በአሁኑ ሰዓት ነው ባላችሁ ሁሉ መድረስ ያለባችሁ። በግላቸው እየጻፉ ይኸው ጋዜጠኞች ሁሉ የምናየው በየቴሌቪዥኑ ስራተው አይደለም የሚያቀርቡት፣ ስራተው አይደለም ያላቸው እንዲራሩ ነው እጃቸውን እንዲዘረጉ ነው። እና በእውነት የሚያሳዝን ነው። እነሱ ብቻ አይደሉም። በሌላም ዓለም ዙሪያ በአሁኗ ሰዓት በረሃብ በጥም የሚያልቁ በችግር የሚያልቁ ስንቶች አሉ። በአሁኗ ሰዓት በበሽታ የሚማቀቁ ስንቶች አሉ። በየሆስፒታሉ የሚጨነቁ በዚህ ሰዓት የሚሰቃዩ ስንቶች አሉ። በእስር ቤት እንደ ብራና ተወጥረው ቶርች ውስጥ ያሉ ስንቶች ወገኖቻችን አሉ በዚህ ሰዓት በዚህ ሰዓት በሞት የሚቀጡ ስንቶች አሉ። በዚህ ሰዓት ውጣ ውረድ ያለባቸው፣ በዚህ ሰዓት የሚታኮሱ፣ በዚህ ሰዓት በቢላዋ የሚዘላዘሉ፣ በዚህ ሰዓት በድንጋይም፣ በዚህ ሰዓት በቆመጥ የሚቀጣ የሚፈራከሱ፣ የሚደባደቡ ስንቶች አሉ። በዓለም ዙሪያ በዓለም ዙሪያውን ስናየው በመንፈሰ እግዚአብሔር በዓለም ላይ በዲያብሎስ ምክንያት ሰዎች እርስ በርሳቸውም ሆነ ካቅማቸው ከአቅማቸው በላይ በሆነ ችግር ስቃይ ውስጥ ነውና ያለን፣ የኛን ደስታ ብቻ አይደለም ማየት ያለብን። ይህ ስቃይ ታዲያ እንዴት መጣ? ነው ይውጣ ውረድ እንዴት መጣ? ለምን ሆነ? እኛ በምድር ላይ የተፈጠር ነው ለስቃይ ነው? እኛ በምድር ላይ የተፈጠር ነው ለረሃብ ነው? እኛ በምድር ላይ የተፈጠር ነው እርስ በርስ ለመናከስ ነው? እርስበርስ ለመገዳደል ነው? በምድር ላይ የተፈጠር ነው ለበሽታ ነው? ለስቃይ ነው? ለአፈር ነው ለውጥ አውረር ነው። ለጭንቀት ነው። ለመከራ ኑሮ ነው። አይደለም። የእግዚአብሔር ቃል እንደሚነግረን እግዚአብሔር አምላክ እኛን የፈጠረን ራሱን አስመስሎ በአረአያ ስላሴ በአረአያ እግዚአብሔር እግዚአብሔርን መስለን እግዚአብሔርን አረአያ አድርገን ወይም ንግበር ሰባ በአረአያ ነ ወባ ምሳሌ ነ በምሳሌያችንና በአርአያችን ሰውን እንፍጠር አሉ ስላሴ። እግዚአብሔር ሰውን በአምሳሉ ፈጠረ፣ ሴትና ወንድ አደረገ፣ በገነት አስቀመጠ፣ የክብር ቦታ ሰጠ። እንደዚህ ከጥጥም ይሁን ከምን የተለበሰ ልብስ ሳይሆን የጸጋ ልብስ አለበሰ። ልብሳቸው እንደ ፀሐይ ያበራ ነበር፣ ከሩቅ ፍጥረታችን ያንጸባርቅ ነበር። ስራቸው ሀያ አራት ሰዓት ቅዱስ ቅዱስ ነበር፣ ባልንጀርነታቸው ከመላእክት ጋር ነበር። በእግዚአብሔር አርአያና ምሳሌ መፈጠር ማለት ዘላለማዊነት ነው። እግዚአብሔር እንደኛ እንዳንዳችን ቀጭን እንዳንዳችን ወፍራም ወይም ረጅም አጭር ሆኖ ሳይሆን ወይም ቀይ ጥቁር የተወሰነ የተጨበጠ ሆኖ ሳይሆን እግዚአብሔርን እኛ ይሄን ያህል ይሄን ይመስላል ብለን ልንጨብጠው ልንለካው አንችልም። ከአይምሯችንም በላይ ነው። የዓለም ጠበብ ስለ ስለሱ ቢያስቡ አይምሯቸው ከሚፈነዳ በቀር ውጤት አያገኙም። ስለዚህ እኛ የተፈጠር ነው በእሱ አምሳል ነው ማለት እሱ ህያው ነው፣ ህያዋን ሆነን ነው የተፈጠር ነው። እሱ ዘላለማዊ ነው፣ ለዘላለማዊነት ነው የተፈጠር ነው። እሱ ቅዱስ ነው ለቅዱስና ነው የተፈጠረ ነው። እሱ ክብር ነው ለክብር ነው የተፈጠረ ነው። እሱ ባለስልጣን ነው በመለኮታዊ ኃይሉ እኛ በፍጥረት ላይ በፍጥረት ላይ ስልጣንን ተቀዳጅተን ነው የተሸለም ነው። የእኛ ፍላጎት ማቆሚያ ስለሌለው ቀድሞ የወደቀ ሰይጣን እሱ መውደቁ ብቻ ሳይሆን ያልወደቁትን መጣል ባህሪው ስለሆነ ራሱን በራሱ ክፉ ስላደረገ የመጀመሪያዎችን የክብር ሰዎች መጣል ፈቀደ፣ ተሳካለት። መጣል ወደደ፣ ተሳካለት። ማለት እግዚአብሔርን ለመሆን እንዲመኙ አደረገ። አታድርጉ የተባሉትን እንዲጎመጁ እንዲያደርጉት አደረገ። ያን ሲያደርጉ፣ አታድርጉ የተባሉትን ሲያደርጉ፣ አዳምና ሔዋን ጸጋቸው ተገፈፈ። እግዚአብሔር ተለያቸው። ራቁታቸውን ሆኑ። ኃጢያት በሕይወታቸው ነገሠ። ያ ኃጢያት ሞትን ወለደ። የኃጢአት ሞትን መውለድ ብቻ ሳይሆን የእግዚአብሔር ድምፅ አዳምን መላልሶ ከጠራ በኋላ ዘፍጥረት ሶስት ላይ የሚናገረው የእግዚአብሔር ቃል ምንድን ነው የሚለው፣ አዳምንም ቀጣ፣ ሔዋንንም ቀጣ፣ ዲያብሎስንም ቀጣ። በእርግጥ አዳምና ሔዋንን ያለ ተስፋ አልተዋቸውም። ከሴቷ አንድ እንደሚወለድ፣ ከሴቷ የሚወለደው የዲያብሎስን ራስ እንደሚቀጠቅጥ፣ ሰዎች ነፃ እንደሚወጡ እሱ ቃሉን በዚህ መልክ ቢያስተላልፍም ተስፋውን በእውነት በአዳምና ሔዋን ምክንያት ምድር የተረገመች እንድትሆን በመለኮት ቃል ተደመጠ። በእናንተ ምክንያት ምድር የተረገመች ትሁን፣ ሾክና አሜከላ ታብቅል፣ ውጣ ውረድ ይብዛባት። እናንተም ወዳችን ያደረጋችሁት በሷ ተመላለሱ። ያ ነው ራሳችን ወደኔ ያመጣነው ነው ረሃቡ ራሳችን ወደን ያመጣነው ነው በሽታው። ራሳችን ወደን ያመጣነው ነው እርስ በርስ ደም መፋሰሱ። ራሳችን ወደን ያመጣነው ነው በእስር ቤት እንደብራና ተወጥሮ አንዱ አንዱን መግረፉ። ራሳችን ወደን ያመጣነው ነው መከራና ስቃዩ። ሆኖም ይህ ሁሉ አንድ ቀን ያልፋል። ይህኑ ጥሩ ነገር፣ ይህ ሁሉ አንድ ቀን ያልፋል። እንዴት ብሎ ነው የሚያልፈው? በደረጃ ደረጃው ምንድን ነው? መጀመሪያ ያለፋለ ይሄ ደግሞ ያልፋል። መጀመሪያ ያለፈው ምንድን ነው? ከእግዚአብሔር ተለይቶ መኖር፣ ከእግዚአብሔር ጋር የነበረው ጥል፣ የሲኦል ኑሮ፣ የገሃነም ኑሮ፣ የዲያብሎስ ግዛት፣ በዲያብሎስ መኖር፣ ያለ ተስፋ መኖር፣ በጨለማ መኖር፣ ከእግዚአብሔር ተለይቶ መኖር፣ በኃጢአት ስር መሆን፣ በአጋርን ስር መኖር ያ ቀ- እንዴት ቀረ? እግዚአብሔር አስቀረው። እንዴት አድርገው አስቀረው? በመለኮታዊ ኃይሉ መላእክቱን ልኮ፣ በመለኮታዊ ስልጣኑ፣ በመለኮታዊ ክንዱ፣ በምንድነው ያን ያደረገው? ያን ያደረገው በመለኮታዊ ኃይሉ አይደለም፣ በመለኮታዊ ስልጣኑ አይደለም፣ መላእክቱን ልኮ በጦርነት አይደለም። ራሱን ባዶ በማድረግ ነው። የመለኮት ስራ ራሱን ባዶ በማድረግ ነው። ስላሴ አንዱ ኢየሱስ ክርስቶስ የእግዚአብሔር ልጅ ወዶ ራሱ የእኛን መከራ ለመቀበል የእኛን ሞት ለመሞት የእኛን የሞት ጽዋ ለመቅመስ በፈቃዱ ወደደ። እሱ ሲወድ የባሕርይ አባቱ እግዚአብሔር አብ ፈቀደ። እሱ ሲወድ የባሕርይ ሕይወቱ እግዚአብሔር መንፈስ ቅዱስ ፈቀደ። ለዚህ ፈቃዱ ዘመን ተቆጠረ፣ ሱባኤ ተቆጠረ፣ ዘመን ተወሰነ። ያ ዘመን የተወሰነው ፍጽምት የሆነች ሕይወቷ፣ እምነቷ፣ አጠቃላይ ልቧ፣ ሁለንተናዋ የእሱ የሆነች ቅድስት ሴት ቅድስት ድንግል እሷ እስክትፈጠር ታገፈ። በነፃ ፈቃዳችን አይገባምና ፈቃዱ ቢሆን ከተፈጠሩት ሴቶች ሁሉ አንዷን ሴት እንዲያሻንጉልት አይምሮዋን ይዞ ተቆጣጥሮ የእሱ ማድረግ ይችል ነበር። አያደርግም ባህሪው። ያን የሚያደርግ ሆኖ አልተገኘም። ያ ቢሆን ኖሮ መጀመሪያውኑ አዳምና ሔዋን በነፃነት ተጠቅመው ባልወደቁ ነበር፣ በያዛቸው ነበር። ነገር ግን አሻንጉሊት ተብለው በተወራባቸው ነበር። ሰውና መላእክትን የፈጠረን በፍጹም ነፃነት ነው። የወደድነውን እንድናደርግ የወደድነው እንድናደርግ ማመን እንችላለን። እሱን መካድ እንችላለን። እሱን ራሳችን መግደል እንችላለን። በኃጢአት ማዳን እንችላለን። በፍጹም ነፃነት ነው። አሜሪካን ውስጥ ዲሞክራሲ አለ? አዎ እስከተወሰነ ገደብ ነው። የአሜሪካን መንግስት እስኪነካ ድረስ ነው። የአሜሪካን ፖለቲካ፣ የአሜሪካን መንግስት ንካና ያልታሰበ ሲያይ ኮት ይሄ ነው አይደለም። በሀገራችንም ቢሆን ዲሞክራሲ ተብሎ ታወጀ። ወዲያውኑ ጋዜጠኞች ምንም ምንም እንደው በኢንተርቪው ሲያካልባቸው አንዳንድ ድርጅቶች ሲፈጸሙ አይ እኛ የዲሞክራሲ ገደባችን እስከተወሰነ ጊዜ ነው። አፍንጫችንና አይናችን ማስከተጠነቁሉ እስክንነቁማ አንደርስም። ሻማ እንመልሳለን። የሰው ልጅ ዲሞክራሲ የመሪዎች ዲሞክራሲ ማለት እስከተወሰነ። እግዚአብሔር ግን ስንት ዲሞክራሲ የሰጠን የወደድ ነው ማድረግ እንችላለን። ሰዎች የወደዱትን ከማድረግ የተነሳ በባህሪው መቅደስ በባህሪው ቤት ማህፀኗን መኖሪያ ማህፀኗን እንዳንድ ሰው ሊሆን ወዷልና ዘጠኝ ርካ አምስት ቀን መቀመጫ ለማድረግ ስጋዋን ከስጋው ስጋዋን ከረቀቀ አካሉ ደሟን ከረቀቀ አካሉ ነፍሷን ከረቀቀ ሕይወቱ ከረቀቀ መለኮታዊ ባህሩ ለማዋሃድ ፈቃዱ የሆነች ድንግልሴት እስክትገኝ በነፃ ፈቃዷ ነው የእሱ የሆነችው። በነፃ ፈቃዷ የእሱ ስትሆን እሱ ከሷ ሰው ለመሆን ወደደ። ያለ ወንድ ዘር በተአምር ተወለደ። የኛ ጌታ ሰማይና ምድር የማይችሉት በቃሉ ሁሉ ያስገኘ ከዋክብትን የሚቆጥር የኔንና የእናንተን ጸጉር ከተወለድንበት ጊዜ ጀምሮ እስክን ሞት ድረስ የኔን ብቻ አይደለም፣ የኢትዮጵያውያንን፣ የአሜሪካውያንን፣ የሰው ልጆችን ሁሉ የባህርን አሸዋ የሚቆጥር ውቅያኖሶችን በፍኞ የሰፈረ ተራሮችን በስንዝሮ የለካ የሚሳነው ነገር የሌለ ሁሉ በእጁ ሁሉ የሱ ሁሉን ማሳለፍ፣ ሁሉን ማጥፋት፣ ሁሉን ማስገኘት የሚችል እሱ ሰው ሆነ። ቀስ በቀስ ሳደገ ማድረግ የሚገባንን ነገር አድርጎ አሳየ። ስቃዩንም ተቀበለው። ዋናው እሱ ስለኛ ሞቶ ለእኛ ለውጥ ሆኖ ነውና እሱኛ ላይ የወደደው የእኛ ጌታ ትናንት ዓርብ ባከበር ነው፣ ራቆቱን በእንጨት ላይ ተሰቀለ። በቀኝ ወንበዴ በግራ ወንበዴ መሃል ላይ የወንበዴዎች ወንበዴ ተብሎ የእኛን ውንብድና፣ የእኛን ምርገም፣ የእኛን ኃጢአት፣ የእኛን ክፋት የኛን ርኩሰት የኛን መከራ ተሸከመው መስቀል ላይ ሰው ሆኗል። አስታውሱ፣ አምላክነቱን እርሱት። ሰው ሆኗል ወዶ ችንካሮቹ ይሰሙታል። ጅራጉ አጥንቱ እስኪቀር የጀርባው ስጋ ሲያልቅ የተገረፈው ይሰማዋል። እኔና እናንተን እንደሚሰማን ረሃቡ ይሰማዋል። ጥሙ ይሰማዋል። በመስቀል ላይ እንኳን ሳለ ተጠማሁ ሲል መራራ ሞት ሰጠነው። ሰጠነው ሞት ስለኛ ሞተ። ነብሱን ለባህርዊ አባት ለመስጠት በጭሆ ጊዜ ዲያብሎስ የሌሎችንም ነቢያት የሌሎችንም ጻድቃን ነብሳት የመማረካል የመማረክ እድል ስለነበረው እስከ ደመ ክርስቶስ ድረስ፣ አዎ ከነቢያት አንዱ ነው አለና ነብሱን ሊረከብ መጣ። በደሙ ወጥሮ ያዘው፣ በስጋው ቁስል ወጥሮ ያዘው። እንደብራና ተጨነቀ። የረቀቀ አካሉ የረቀቀ ላብ፣ የረቀቀ አካሉ የረቀቀ ጭንቀት፣ የረቀቀ አካሉ የረቀቀ ስቃይ አየ። ዲያብሎስ በኃይል አይደለም የማረከ ነብሳትን ጌታ። ዲያብሎስ ራሱ ራሱ ወደነው ወደነ ወዲያውኑ ማን እንደወንክ አወቅኩ፣ ተረዳሁ። ተሞኘው ሌላ ነህ ብዬ፣ አንተንማ ስሰጋ ስፈራህ የኖርኩት ነህ። አሁን ለምን እንደመጣ አወኩ። ያው አዳምን እስከ ዘሩ ፈልገህ ነው። ሰጥቻለሁ ወዶ ነው ያስረከበው። ስጋው በጎለጎታ ተቀበረ። የጌታ ስጋው በጎለጎታ ተቀበረ። በአካለ ነፍስ ወደ ሲኦል ወረደ። ወደ ሲኦል ወርዶ ቅዱስ ጴጥሮስ እንደሚነግረን ለነብሳት ሰበከ፣ የምስራች የምረታች አወጀ። ሁሉም ከሲኦል ወደ ገነት ተሸጋገሩ። የገነት በር በክርስቶስ ደም ተከፍቷልና። ገነት የት ናት? አሜሪካ? ኢትዮጵያ? አናውቅም። ሰውቃል በረቀቀ አካል ያሉትን ነብሳት ማረከ። የምሕረት አዋጅ አገኙ። ቀማኞች ወንበዴዎች በቀኝ ተሰቀለው በነፃ ፈቃዱ ተሰገረኝ አስበኝ እባክህ አንተ አድርገኝ ስላለው ቀድሞ ገነት ገባ። በአካለ ነብስ ያለው ያ ሆነ። በአካለ ነብስ ሲኦል ውስጥ በዳውሎስ ግዛት ውስጥ የነበሩ ያን ነፃነት አገኙ እና ተውል። ከዚያ በኋላ ግን ከዚያ ስጋው ይቅርታ ስጋው ተቀበረ። ስጋው ተቀበረ በሦስተኛው ቀን ተነሳ። የተነሳው ሲኦል የነበረች ነፍስ እንደገና ከስጋ ጋር ተዋህደው ነው የተነሳ። ከዚያ በኋላ ሐዋርያቱን ቅድም በግጥሙ በመዝሙሩ እንደሰማነው ምን አላቸው? ከፀሐይ መውጫ እስከ መግቢያዋ ድረስ ሂዱና ይህን የመንግስት ወንጌል ስበኩ፣ ያያችሁትን ተናገሩ። እነሆ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን ወደደ። የሰጠው አንድያ ልጁ ስለ ዓለም ሞተ፣ ተቀበረ፣ ተነሳ፣ በክብር አረገ፣ ዳግም ይመጣል፣ ሙታን ይነሳሉ ብላችሁ ስበኩ። ያመነ የተጠመቀ በነፃ ፈቃዱ ይድናል። በነፃ ፈቃዱ እምቢ ያለ እምቢ ብሏል። ዋጋው ያው የዲያብሎስ ነው። ስለዚህ ዛሬ በዚህ ምድር ጌታ አድኖናል። መድኃኒ የዓለም የዓለም መድኃኒት ስንለው ከዲያብሎስ ባርነት ነፃ አውጥቶናል ስንለው አሁን በዚህ ምድር እድሉን ከፍቶልናል ማለት ነው። ከሱ ሞት በፊት ምንም ነቢያት ቢያለቅሱ ምንም ነቢያት የጻሪቃን ጣሪቃን ቢሆኑ የቅዱሳን ቅዱሳን ቢሆኑ አይችሉም። በአካለ ነፍስ የዲያብሎስ ነበሩ ቢያሸንፉ ስጋቸውን በራሳቸው ስጋ የሚመጣውን ኃጢአት እንጂ ከአዳም ከሔዋን የሚወረሰውን ማሸነፍ ባለመቻላቸው የዲያብሎስ ነበሩ። እነሱ ምህረትን አገኙ። ከዚያ ወዲህ ያለነው ግን ነፃ ፈቃዳችን አልተነካም። ወደን በእግዚአብሔር ልጅ በክርስቶስ ኢየሱስ የምናመን ሁሉ ነጻ ወጥተናል ከዲያብሎስ። ለዚህ ነው የሉቃስ ወንጌል ምዕራፍ 24 ላይ ነገር ግን ከሳምንቱ በመጀመሪያው ቀን ያዘጋጁትን ሽቱ ይዘው ከእነርሱም ጋር አንዳንዶቹ ወደ መቃብር እጅግ ማልደው መጡ። ድንጋዩንም ከመቃብሩ ተንከባሎ አገኙት። ገብተውም የጌታን የኢየሱስን ስጋ አላገኙም። እነርሱም በዚህ ሲያመነቱ፣ እነሆ ሁለት ሰዎች ማለት መላእክት የሚያንጠባረቅ ልብስ ለብሰው ሰው ተመስለው ወደ እነርሱ ቀረቡ። ፈርተውም ሴታቸውን ወደ ምድር አቀረቀሩ። አቀርቅረው ሳሉ እንዲህ አሏቸው ህያውን ከሙታን መካከል ስለምን ተፈልጉታላችሁ? እንደነገራችሁ ሞትን ግን አድርገው መቃብርን ገለባብጦ በኃይሉ ተነስቶ አላሉ መላእክት ተነስቷ ላሏቸው በመቃወር ሲፈልጉ ጌታን አገኙ። አርባ ቀን በምድር ላይ ቆየ። ማድረግ የሚገባቸውን ቅድም እንዳልነው እንዲያደርጉ፣ ምን ማድረግ እንዳለባቸው ሲያሳይ ቆየ። በአርባኛው ቀን በክብር አረገ። የኛ ጌታ በአባቱ ቀኝ ተቀመጠ። በመለኮታዊ ኃይሉ ከኛ ጋር አሁን፣ በመለኮታዊ ኃይሉ ኢትዮጵያ ውስጥ፣ በመለኮታዊ ኃይሉ ኢሮፕ፣ በመለኮታዊ ኃይሉ አውስትራሊያ፣ በመለኮታዊ ኃይሉ በመላ አፍሪካ፣ በመለኮታዊ ኃይሉ በመላ ኤዥያ የሌለበት የለም። በሰማይም በምድርም ያ ጌታ ይመጣል። ዳግም የሚመጣው ምን ሊያደርግ? እሱ እንደተነሳ እኛን ሊያስነሳ። አሁን ምንድን ነው? በአካለ ነፍስ ነፃ ወተናል። ለምን በምድር ላይ ያለው ሰቆቃ፣ በምድር ላይ ያለው ምርግም፣ በምድር ላይ ያለው ችግር። ግን ጌታ ዳግም እስኪመጣ አለ። አለ ይሄ መከራ አለ ገና ነው ጊዜ ተወስኖለታል። ያ በመኖሩ ነው ዛሬ የበለጠ ሀገረ እግዚአብሔር የተባሉት እንደ ኢትዮጵያ የእግዚአብሔር ሕዝብ የተባሉ ሕዝቦች ሰማዕታትን በአራተኛው፣ በአምስተኛው፣ በሶስተኛው፣ በስድስተኛው የነበሩ ክርስቲያኖች በወጡበት ቀሩ። ለተራዋና ብስ ተሰጡ። እንደ ብራና ተወጥሮ ተገረቡ። እንደ ወንጀለኛ በእንጨት ተሰቀሉ። እ አካላቸው ደቀቀ። ዱቄት ሆኖ ተፈጨ። እንደ አደም እንደ አምር ተመተኑ። ስቃይና መከራ በላያቸው ላይ ነው። ነገር ግን በዚያ ሰቆቃ በዚያ መከራቸው ውስጥ ህይወታቸው ነበር። ለምን ምንድነው የሚለው ቃሉ ህያውን ከሙታን መካከል ስለምን ትፈልጉታላችሁ? አምላካችን ኢየሱስ ክርስቶስ ምንም ህያው ቢሆንም በባህሪው ወዶ ፈቅዶ የእኛን ደካማ ስጋ ስለተዋሃደ ሞቷል። የተቀበረሱ በመለኮታዊ ኃይሉ ተነሳ። እሱ ህያ ሆኖ እኛን ህያዋን አደረገን የዮሐንስ ወንጌል ምዕራፍ 3 ቁጥር መጨረሻ ላይ

የዮሐንስ ወንጌል ምዕራፍ ሶስት ቁጥር መጨረሻ ላይ በልጁ የሚያምን በእግዚአብሔር ልጅ የሚያምን የዘላለም ህይወት አለው፣ የማያምን ግን ሞት በሱ ለዘላለም ይነግሳል። ስለዚህ እግዚአብሔር የተመሰገነ ነው። ሁላችንም ያለ ነው ክርስቶስ ኢየሱስን አምነን ነው። ስለዚህ ህያዋን እንባላለን። እያንዳንዳችን በክርስቶስ ያመን ተጠምቀን፣ በሁለተኛ የተወለድን፣ በስጋው ደግሞ የከበርን ህያዋን እንባላለን። ለነገሩ እስኪ የቆረባችሁ እጃችሁን አንሱልኝ አንድ ጊዜ የቆረባችሁ እጃችሁን በጣም ጥሩ። አውርዱ። እስኪ ያልቆረባችሁ እጃችሁን አንሱልኝ። ያልቆረባችሁ ያልቆረባችሁ ያልቆረባችሁ። በሉ አውርዱ። እኔ እኔ ህያዋናችሁ ክርስቲያኖች ናችሁ እያልኩ እየመሰከርኩ፣ እናንተ ደግሞ ክርስቲያኖች አይደለንም የምትሉኝ አላችሁ፣ አልተጠመቅንም የምትሉኝ እዩ። በእኛ ድክመት ምክንያት በእኛ ደክመት ሴቶች አንገታችሁ ብቅ ወንዶችም አንገታችሁ ብቅ ሲል ሸሹ እንጂ ያ የተጠመቃችሁት በጥምቀት ያገኛቸው ጸጋ እግዚአብሔር አለ፣ ያ ስጋ ወደሙ አለ። እስኪ ያቋረጣችሁ ብል አዎ ማውጣት ትችላላችሁ። ያልቆረባችሁ ስል ግን አታውጡ። ህያዋን ናችሁ፣ ክርስቲያኖች ናችሁ። አዎ እግዚአብሔርን በድለነዋል። አዎ እግዚአብሔርን አሳዝነዋል። እኛ ካህናቱ አሳዘንነው በስንፍና እናንተ ምዕመና ነው አሳዘናችሁት፣ በስጋ መኘትና ፈቃድ መንገድ በመሄድ ሁላችንም አሳዘን ነው። ሆኖም ግን አልተወንም፣ ከእኛ ጋር ነው። ስላልተወን ነው በዚህ ሌሊት፣ በዚህ አገር፣ በየሴቱ የሰበሰበን። አገር ውስጥ በረሃብ በችግር በስቃይ ያለን ህዝብ ጠግቦ እንደሚኖር ያደረገው እኛ ነን እንጂ የሚሰማን እነሱ እኮ ለምደውታል በዚያ ውስጥ ስለሚያበረታቸው ስለዚህ እባካችሁ አደራችሁን ህያዋን መሆናችሁን እመኑ ሁላችንም ህያዋን ነን ዚ ሮሜ ስድስት ላይ ምንድን ነው የሚለን አንድ ጊዜ ሞቶ ህያው ሆኖ ከሞት ተነስቶ ህያዋን አድርጎናልና ህያዋን እንደሆናችሁ ራሳችሁን ቁጠሩ ይልና ዮሐንስ አስራ አንድ ላይ በእኔ የሚያምን ይላል ብሎ ምንድን ነው የሚለው እገሩኝ እስኪ በእኔ የሚያምን ምዕራፍ አስራ አንድ ቁጥር ሀያ አምስት ላይ በእኔ የሚያምን ቢሞት እንኳ ህያው ነው በእኔ የሚያምን ቢሞት እንኳ ሕያው ነው ኢየሱስ ክርስቶስ ሞቶ ተቀብሮ ሳለ ሕያው ነበር አምነው የሞቱ ክርስቲያኖች መቃብሮቻቸውን ስታዩ ሕያዋን ናቸው እነዚያ መቃብሮች የተዘሩ የስንዴ አዝርዕት ናቸው እነዚያ መቃብሮች የተተከሉ የመለኮት ችግኞች ናቸው አንድ ቀን የሚነሱ አንድ ቀን ፍሬ የሚያፈሩ አንድ ቀን በመንግሥተ ሰማይ ትሸታቸው የሚበላ ስለዚህ ብንሞት እንኳን ሕያዋን። ስለዚህ ነው ክርስቲያኖች፣ ዛሬ የእረፍት ጊዜያችሁን ስታችሁ የመጣችሁት ዛሬ ሕያዋን ስለሆናችሁ፣ በክርስቶስ ሕያውነትን ስላገኛችሁ ስላገኘን ይሄን ተመስገን ለማለት አጥብቀን ለማያዝ ነው። ምን ይላል ምን አንዳንዶቻችን ኃጢአት ስለበዛብን በሕይወታችን ውስጥ እውነት እኔ እሱ ቤተ መቅደስ ነኝ እውነት መንፈስ ቅዱስ በእኔ አለ እውነት እግዚአብሔር ከእኔ ጋር ነው እውነት ያን ሁሉ ኃጢአት እሜልቼን ሰረቸ እንል ይሆናል አይደለም እሱ የመጣው ለኃጢአተኞች ነው ይልቅ የሚለንን እናዳምጥ ምን አለ መጽሐፈ መክብብ ምዕራፍ ዘጠኝ ቁጥር አራት ላይ ምን አለ እግዚአብሔር ቃል ያልሞተ ውሻ ያልሞተ ውሻ ተመስገን አስር ደቂቃ አለኝ ያልሞተ ውሻ ያልሞተ ውሻ ከሞተ አንበሳ ይሻላልና ሰው ከህያዋን ሁሉ ጋር ባንድነት ቢኖር ተስፋ አለው። ህያዋን እንደሚሞቱ ያውቃሉና ሙታን ግን አንዳች አያውቁም። ተመልከቱ። ያልሞተ ውሻ ከሞተ አንበሳ ይሻላልና ሰው ከህያዋን ጋር ቢኖር መልካም ነው፣ ተስፋ አለው። ሙታን አንዳች አያውቁም፤ ህያዋን ግን እንደሚሞቱ ያውቃሉ። ህያዋን እንደሚሞቱ ስለሚያውቁ ማድረግ የሚገባቸውን ያደርጋሉ። ህያዋን የተባሉ እነማን ናቸው? ክርስቲያኖች። ክርስቲያኖች ቃሉ እንደሚልን ሕያዋን የተባሉ እነማን ናቸው? ክርስቲያኖች። ስለዚህ ያልሞተ ውሻ ከሞተ አንበሳ ይሻላልና፣ ያ ያልሞተ ውሻ ከህያዋን ጋር ቢኖር ተስፋ አለው። ያልሞተ ውሻ ማለት ያልሞተ ኃጢአተኛ ማለት ነው። ኃጢአተኞችን በውሻ ይመስለናል። ውሻ ነው ካከበሩት በኋላ የሚል ከሰከስ። የአሜሪካን ውሾች ኢንሹራንስ አላቸው። ጤንነታቸው የተከበረ ነው። መብታቸው የተከበረ ነው። ሳን የት እንደሆነ አላውቅም። አንዲት ውሻ ነበረች፣ ባለቤቷ ሚሊዮነር ናት ለውሻዋ ሞግዚታ አለቻት እና ባለቤቷ ልትሞት ስትል ለውሻዋ ብሩን ተናዘዘች ሞግዚቷ ስትንከባከብ ቆየች ኋላ ውሻዋ ሞተች ሞግዚቷ ብሩን ይገባኛል አለች ተቃዋሚ ካላ አለዳኛ ማለት ፍርድ ቤት ጎረቤቶች እኛ አለን አሉ ምንድነው ሲባል ውሻይቱ ከውሻችን ወልዳለች አሉ ወልዳለች እኔ በኋላ መጥቼ ታሪክ ሰማሁት እኔ እንዳልሰማችሁ አያውቅም ስለዚህ መቼም የአሜሪካን ዳኛ ፍርዱ ትክክል ከመሆኑ የተነሳ ይመስለኛል። ለእንስሳትም የቆመ ነው። የሰለጠኑ ሀገሮች በጣም ያስደስታሉ። እዚህ ላይ ዘር ቆጥሮ ያን ብር ለጎረቤት ፈረደ። ለዚያ ለባልየው ለውሻ ሞግዚት የተወሰነ ጉርሻዋን ይዛ እያለቀሰች ይችላል። ፍርድ ቤቱ ተመልከቱ። አዎ እንዲህ ያልሞተ ውሻ ይሻላል እንደውም ውሻን ዝቅ አድርገን ያለን እንጂ በዚህ ሀገር የከበረ ነው ለማለት ነው። ያልሞተ ውሻ ከሞተ አንበሳ ይሻላል ማለት ምን ማለት ነው? እግዚአብሔርን የተገዳደሩ እግዚአብሔር በሰጣቸው እውቀት እግዚአብሔር የለም ያሉ፣ የእግዚአብሔር ቃል ሲነገራቸው ጆሮ ዳባ ልበስ ያሉ፣ የእግዚአብሔር መኖር ሲነገራቸው፣ የክርስቶስ መምጣት ሲነገራቸው ጆሯቸውን እያሳከካቸው እጅ እጅ እያላቸው እያዛጋቸው በእንቢተኝነት በትዕቢት የእግዚአብሔርን ድንቅ ስራ በመናቅ የሞቱ በሞት አንበሳ ይመስላሉ። አንበሶች ናቸዋ፣ ጡንቻላቸዋ፣ ኮርተዋል፣ ታብየዋል። ባንበሳ ልብነታቸው ዓለምን አልፈውታል፣ እነዚያ የሞቱት ዋጋ የላቸውም። ከሞት በኋላ ንስሐ የለም። ዋልድባ አካባቢ አንድ የእግዚአብሔር ቃል ቢነገረው ያመፀው ሽፍታ ሞተ። አስከሬኑን ይዘው ዘመዶቹ ወደ ዋልድባ ሄዱ። ለምን ደብረ ሊባኖስ፣ ዋልድባ፣ አንዳንድ ክርስቶስ ሰምራ ወይም ደግሞ ግሸን፣ የተለያዩ ቦታዎች ሲቀበሩ ኃጢአተኞች፣ ቃል ኪዳን ስላለው አፈሩ ስላለው ይድናሉ ብለ ያምናሉና ቤተሰቦች። ሞኝነት ሞኝነት! ከሞተ በኋላ ማን በነጻ ፈቃዱ ሊገባ? የሞት አንበሳ ነው እሱ፣ የሞት አንበሳ ነው። ከሞት በኋላ እምድረሞቱ ለሰብ አለወቱን ሳለ እምድህረ ሞቱ ለሰብ የእግዚአብሔር ቃል ብቻ ሳይሆን የግንዘታችን መጽሐፍ ራሱ ክርስቲያኖች ሲሞቱ የምንፈታበት እምድህረ ሞቱ ለሰብ አልሞቱ ንስሐ ሰው ከሞት በኋላ ንስሐ የሚባል አይደለም። ምርጫው ወስባል። ስለዚህ በሞታ አንበሳ ተመሰሉ በትቢት ያለም። ስለዚህ ያልሞታችሁ ውሾች እድላላችሁ ነው የሚለኝ ያልሞትክ መነኩሴ ያልሞትክ ጳጳስ ያልሞትክ ፓትርያርክ፣ ያልሞትክ ዲያቆን፣ ያልሞትኩ ያልሞታችሁ ቆራባያን፣ ያልሞታችሁ ምእመናን፣ ያልሞታችሁ ክርስቲያን ዳኞች፣ ያልሞታችሁ ክርስቲያን ምሁራን፣ ያልሞታችሁ ክርስቲያን መሪዎች፣ ያልሞታችሁ እያንዳንዳችሁ በየተሰጣችሁ በምድር ላይ የምትንቀሳቀሱ ያልሞታችሁ ኃጢአተኞች፣ በውሻ ትመስላላችሁና እድላላችሁ ነው የሚለው። ያልሞተ ውሻ ከሞተ አንበሳ ይሻላልና ከህያዋን ጋር ኑሩ ነው የሚለው። ህያዋን እንደማን ናቸው? እውነተኞች ክርስቲያኖች ይሄን ብታነቡት ውሰዱና ቤታቸው አንቡት። ትምህርቱ አለ። ተልሳይን በተመለከተ ፍየልና በግን መስለናል። ጌታ ራሱ በማቴዎስ 25 የተናገረው ነው። በቀኙ ጻድቃንን በግራው ሀጣንን ለመመሰል በቀኙ ያሉትን በበጎች በግራው ያሉትን በፍየሎች መስሏል። በበጎች ያሉትን አክብሯቸዋል በተፈጥሯቸው። በፍየሎች ደግሞ የተመሰሉትን ምን እንደሆነ ጠባያቸው ተናግሯል። እዚያ ላይ እዩት። ስለዚህ እዋካችሁ ክርስቲያኖች ሁልጊዜ ውሻ ሆነን አንኖር። በበግ እንመስል እንመለስለት እንድንመለስለት ነው። በአሜሪካን ሀገር፣ በአውሮፓ፣ ሳውዲ አረቢያ ድረስ የተበተኑትን ኢትዮጵያውያን ኢየሱስ ክርስቶስ፣ መንፈስ ቅዱስ፣ እግዚአብሔር አብ በስላሴነቱ በአንድነቱ እየተከተለ በመላእክት እያጀበ እየሰበሰበን ያለው ድራማ አይደለም። ያሳየን እንዳናመልጠው ነው። እንዳንጠፋበት ነው። እስኪ በአሜሪካን ሀገር እጹም በሉ በየሴቱ በአሁኑ ሰዓት ያለውን ድምቀት በአሁኑ ሰዓት ያለውን መሰባሰብ፣ በየትም ሀገር ያለ ነው ኢትዮጵያውያን ከእሱ ጋር ነው ያለ ነው። ይሄ ትልቅ እድል ስለሆነ ሳንሞት እንወቅበት ባካቸው። ከውሻነት ወደ በግነት ከበግነት ወደ ሰውነት ከሰውነት ወደ መላእክትነት እንቀየርና ክርስቲያናዊ ኑሮ እንኖር። ምንድነው ያለው? ያልሞተ ውሻ ከሙታን መሳይ ይሻላልና ሰው ከህያዋን ጋር ቢኖር መልካም ነው። ህያዋን እነማን ናቸው? እውነተኞች ክርስቲያኖች። ከነሱ ጋር ቢኖር መልካም ነው ያለው። ለምንድነው? ተስፋቸው የተረጋገጠ ነው። ቢሞቱ ለመልካም እንደሆነ የተረጋገጠ ነው። በማህበራዊ ኑሮ ቢጣሉ ይታረቃሉ፣ ቢለያዩ ይገናኛሉ፣ ቢጫጫሙ ይተውታል ስለ እግዚአብሔር ቃል ቢቸገሩ ይረዳዳሉ። አንዱ ቢያዝን ግማሽ ሲያዝን ግማሽ ያጽናና። አጽናንቶ እንዲስቅ ያደርገዋል። እንዲደሰት ያደርገዋል። እንዲዘምር ያደርገዋል። ሌላውን ይረዳሉ። እነዚያ እውነተኞች ክርስቲያኖች ናቸው። የሮምን ኃያላን የቀየሩ የግሪክን ፈላስፎች የቀየሩ ዓለምን የቀየሩ በእውነተኛ ሕይወታቸው ነው። ስለዚህ ከእውነተኞች ክርስቲያኖች ጋር ኑሩ ነው የሚለው። ስለዚህ ከእውነተኛ ክርስቲያን ሚስት ጋር ኑር ነው፣ በሌላ አነጋገር ከእውነተኛ ክርስቲያን ባለች ጋር ኑሪ ነው። በሌላ አነጋገር ወይም እውነት ሕያው የተባለውን ክርስቲያን ለማግባት ጸሎት ብታረጅ ነው ጥሩ። ብር አለው ዲግሪ አለው ቤት አለው አይደለም፣ ቁም ነገሩ ሕያው ነው አይደለም ሕያው ከሆነ እውነተኛ ክርስቲያን ከሆነ በእውነተኛ እውነተኛ ክርስቲያንነቱ ከዲግሪ በላይ ከገንዘብ በላይ ከቤት በላይ አድርጋችሁ ብታዩ ሴቶች፣ እግዚአብሔር የሚፈልገውን ይሰጣል። አድርጋችሁ ብታዩ ወንዶች፣ እግዚአብሔር የሚፈልገውን ይሰጣል። ስለዚህ ሕያዋን እንደሚሞቱ ያውቃሉ። እውነተኞች ክርስቲያኖች እንደሚሞቱ ያውቃሉ። እንደሚሞቱ ስለሚያውቁ እንደዚህ ይዘምራሉ። ወደ እግዚአብሔር ቤት ይገሰግሳሉ። ከእግዚአብሔር ጋር ይኖራሉ። ኃጢአት ቢሰሩ ንስሐ ይገባሉ። ቢወድቁ ይነሳሉ በንስሐ ይሄ ነው። ስለዚህ ክርስቲያኖች፣ ይሄ ሊሆን የሚችለው ይሄ ሊሆን የሚችለው እምነት ሲኖር ነው እምነት ሲኖር ነው። እንዲያው እንደኔ ባፉ በመለፍለፍ ወይም ደግሞ በምናደርገው እንቅስቃሴ ብቻ አይደለም። እውነተኛ እምነት ብሞት እነሳለሁ የሚለው እምነት በውስጣችን ስር ሲሰድድ እንኳንና በመለኮት ኃይል መነሳት ቀርቶ ሐኪሞች ሐኪም የአሜሪካን ሐኪሞች የሀገራችን ሐኪሞች ቀደው ወዳችንን ያለውን በሽታ አውጥተው ቀደው አካላችንን ያለው በሰንድ ቆራርጠው ቆራርጠው በልተው ምን ብለው ቀጣቅለው ከዛ በኋላ ያስነሱናል ብለን ነው ምንፈርመው ፈርመው። አይደል እንዴ? ስለዚህ ለኦፕሬሽን ወይም ለቀዶ ጥገና ስንፈርም ስንፈርም እንነሳለን ብለን እንሞታለን። ብሎ የሚፈርም ካለ ይሞታል፣ መዳን አይችልም። አምኑ። አላ አንድ ገበሬ ኃጢያት ሠራ ነው የሚባለው። አንድ ገበሬ ወንጀል ሠራና ከዚያ የሞት ፍርድ ተፈረደበት። የሞት ፍርድ ተፈረደበት። የሞት ፍርድ ተፈርዶበት መቼም የኛ አገር መቼም የሶስተኛው ዓለም ጨካኝ ነው በወንድሙ ላይ እና ይቀሉድበት ጀምር ነው የሚባለው። እስኪ ፍርሃት የቱን ያህል እንደሚጎዳ እንየው ይሉና የምትሞተው በኤሌክትሪክ ነው ይሉታል። ኤሌክትሪክ ምን እንደሆነ ያ ገበሬ አያውቅም። ከዚያ በል ተዘጋጅ፣ አሁን ኤሌክትሪክ ተዘጋጅቷል፣ ተዘጋጅ ይሉታል። ለሞት ይዘጋጃል። ከዚያ በበራዳ አድርገውች ማንቆርቆሪያው አለች አይደለም ማንዶል ደህያዋ በበራዳዶዶ ቀዝቃዛ ውሃ ካና ቀዝቃዛ ውሃ ካናቱ ላይ ጨረረረረ ያደርጋሉ፣ ያፈሳሉ። እሱ የመሰለው ኤሌክትሪክ ነው። እሞታለሁ ብሎ ስለተዘጋጀ በኋላ ውሃን ካፈሰሱ በኋላ ዝቅ ብለው ቢጠሩት የለም፣ ሰውየው የለም። እንሞታለን ብላችሁ ከተዘጋጃችሁ ተዘጋጀ። እንሞታለን እንነሳለን፣ ካን እንነሳለን። ቆሮንቶስ አስራ አምስትን እይ። በመለኮታዊ ጥሪ ካለ መልፈስ በኋላ ከመቅጽበት ዓይን እንለወጣለን። የዓለም ዕድሜ ሚሊዮንም ይሁን ቢሊዮንም ይሁን ለእኛ የዓለም ዕድሜ ስልሳ ዓመት ሰባ ዓመት ነው እስከ ጻተ ነብስ፣ እንጂ ከዚያ በኋላ ስንነሳ ያንድ ያንድ ቀን ያህል ነው። እግዚአብሔር ያን ያደርጋል። ሌላ ለማዘጋጅቷል። ለአሜሪካን ብቻ መኖር አይረባም። ለሞት መኖር የለብን ለህይወት እንኑር። ስለዚህ ክርስቲያኖች እባካች ነው የስንዴ ዘር ሆነን ተመስለናል። ቆረንቶስ አስራ አምስት ላይ የስንዴ ዘር ናችሁ ተብለናል ን ይዘራል አፈር ውስጥ ይደበቃል። ያቺ ቅንጣቷ ስንዴ ያን ሁሉ አፈር ፈነቃቅላ ትወጣለች፣ ታድጋለች፣ ሌላ ብዙ ፍሬ ታፈራለች። የመጀመሪያው አካሏ በስብቷል፣ አክትሟል። ልክ እንደዚያ ነው። ስጋና ደም የእግዚአብሔር መንግስት አይወርስም። እንደ ስንዴ ዘር የመጀመሪያ አካላችሁ መፍረት አለበት ነው የሚለው የእግዚአብሔር ቃል። መጥፋት አለበት። ሌላ ያ ህይወት በህይወታችሁ ውስጥ የያዛችሁት አብራችሁ የተቀበረው ህይወት የሆነ የኢየሱስ ክርስቶስ መንፈስ አብሮ ስላለ በመለኮታዊ ጥሪ ትነሳላችሁ ነው። ታዲያ የሚበቅለው ስንዴ የአሜሪካን ኤሌክትሪክ ያልቆላው የካናዳ ኤሌክትሪክ ያልቆላው፣ የሀገራችን ነቀዝ ያልበላው የሆነ እንደሆነ ነው። ያለዚያ የአሜሪካን የፈረንጂ ኤሌክትሪክ የጠበሰው የሀገራችን ነቀዝ የበላው ከሆነ መብቀል አይችልም። አንዳንዱ አመልጦ ቢበቅልም ማፍራት አይችልም፣ መካል ነው ክርስቲያናዊ ህይወታችንን የኃጢአት ነቀዝ እንደበላው ብንሞት ትንሣኤአችን ትንሣኤ ዘኀሳር ነው እ በአትክልቶች በዛፎች እንመስላለን። ስለዚህ እባካችሁ ውስጣችን ስሩ ከደረቀ ዛፍ ማለምለም አይችልም። የኢስት ኮስትን ዛፎች ውሰዱ፣ በካናዳ በኒውዮርክ፣ እነዚህ ምን ምን ኢስት ኮስት በሉት። ያው በክረምት የዛፎች ቅጠል የሚረግፉባቸውን እሴቶች ውሰዱ። በኒውዮርክ አየሁኝ፣ ፊትም አይነበር፣ ዛሬ ሙሉ ክረምት ስላየው ገረመኝ። መጀመሪያ ገና ክረምቱ መምጣት ሲጀምር ቀላ ቅጠላቸው ከዚያ ረገፉ ጭራሮ ሆኑ የደረቁ ሆኑ ክረምቱን በሙሉ ልመጣ ስል ማቆጥቆጥ ጀመሩ ክረምቱ ማለፍ ሲጀምር አሁን ትናንት በስልክ ተገናኝተን ከአንዱ ጋር ጀምረዋል እንቡጣቸዋል ነገ ነገ ወዲያ ያለመልማሉ ያብባሉ ያፈራሉ ልጥላቸው እንደ ምንድን ነው እንደ ምንድን ነው የሚባለው አምጡልኝ እንደ ኤር ኮንዲሽነር ጥላቸው ያገለግላል አሰብሳለን ኤር ኮንዲሽነራችን የዛፎች ጥላ በውሸት ያደጉት በተውሳ አፈር እነሱ ነበሩ። ስለዚህ የዚህ ሀገር ኢስኮስ ዛፎች እንኳን በክረምት ቅጠላቸው ረግፎ አቅማቸው በላይ ስለሆነባቸው ፈተና ስለሆነ በጋ ሙቀት ሲመጣ ሲያለመልሙ ኢትዮጵያውያን እስከ መቼ ነው የጽድቅ ፍሬያችን የፍቅር ፍሬያችን የህብረት ፍቅሬያችን እስከ መቼ ነው ልምላሜው ደርቆ ሚኖረው? እስከ መቼ ነው ደረቆች መስለን የምንታየው? አንድ አዲስ የመጣ ኢትዮጵያዊ እነዚያን ዛፎች ሲመለከት የደረቁ ይመስሉታል። ነገር ግን በጋ ሲመጣ ያለመልሙ ሲያይ ይደነቃል። ኦርቶዶክሳውያን፣ ምናልባት ጠታች የምትሰክሩ ትኖራላችሁ፣ ወደ ጠንቋይ የምትሄዱ ትኖራላችሁ። እምንዋሽ እንኖራለን፣ ምን ቀጥፍ እንኖራለን፣ ምናመነዝር እንኖራለን፣ በርኩሰት የተጋለጥን እንኖራለን። ታዲያ ይገርማቸዋል። ሰው ህይወታችን እያየ ቤተክርስቲያኗን መስደብ ጀመረ። በተለይ ምዕራባውያን በእኛ ህይወት ነው ቤተ ክርስቲያኗን የነቀፉ ቤተ ክርስቲያኗን ማዋረድ የጀመሩ የቤተ ክርስቲያኗን ልጆች በስነ ምግባር አመካኝተው በተለያየ ሁኔታ የወሰዷቸው በእኛ ህይወት ምክንያት ነው። ለምንድን ነው ምሁራኑ፣ ለምንድን ነው ወጣቶቹ፣ ለምንድን ነው እያንዳንዳችን ክፉና ደግን ላይተን የምንኖረው? ለምንድን ነው እንደ ክርስቲያናዊ ኑሮው የማንኖረው? ነው ነው የሚለን የእግዚአብሔር ቃል። ስለዚህ የስንፍና ዘመን ይብቃ የድክመት ዘፈን ይብቃ። የኃጢአት ዘመን ይብቃ። አገራችን መከራ ላይ ነው ያለችው። ተበትነን አልባለም ልጆቻችን መተካት አለብን። ከእግዚአብሔር ጋር መኖር አለብን። እስኪ ወደ ግሪክ ቤተክርስቲያን ሂዱ ሳይቆርቡ አይመለሱም። እስኪ ወደ ግብጾች ሂዱ ሳይቆርቡ አይመለሱም። እስኪ ወደ አርመን ኦርቶዶክስ ሂዱ ሳይቆርቡ አይመለሱም። እስኪ ወደ ካቶሊክ ሂዱ ሳይቆርቡ አይመለሱም። ስላደጉበት እስኪ ወደ እኛ ኑ፣ ስንቶች ነው የቆረበ? ዛሬ ለእኛ እግዚአብሔር የሰጣችሁ ስራ ጠነሳችሁልን። ስንቱን አቆርበን ዘልቀው ነበር ግን ያም ቢሆን እንደ ዛሬ እንዳደረግነው ቀደም ብለን ገብተን በሶስት በአራት ቅዳሴ ገብተን እናዳርሰው ነበር። ለዚያው ያውቃችሁ እንጂ እግዚአብሔር ሁላችሁንም ለንስሐ ሞት አውቅቶ ሁላችንም ለንስሐ ሞት ለቅዱስ ቁርባን ያውቃል። ደግሞ ቁርባኑንም በአግባቡ ካልያዝ ነው የበለጠ ይገለናል። ቁርባኑን በአግባቡ ካልያዝ ነው የበለጠ ይገለናል። ቃል እኮ የሚለው ህብስቱን አንስቶ ስጋዬ ነው አለ ነው ወይኑን አንስቶ ደሜ ነው አለ። እኔ የሚለው ህብስቱን ይመስላል ደሜን ይመስላል አይደለም ያለው ይለወጣል ነው። ጣይሙ ህብስቱ ያው ነው ወይኑ ጣይሞ ያው ነው። ግን ስጋዬን ይተካል አለ፣ ደሜን ይተካል አለ፣ ይለወጣል አለ። አሜን ብለን ተቀበልነው። ስለተቀበልነው ስለ ፈርታችሁ ወደ ኋላ ያላችሁ አክብራችሁ ያኔ ወሰርን ሰዎች መለወጡን አምነን ወሰርን ሰዎች መለወጥ አለብን። ከኛ የተለየ ምልክት ባነጋገራችን፣ በአካሄዳችን፣ በእንቅስቃሴያችን ለውጥ መታየት አለበት። ቆራቢያኑ ካልቆረቡቱ በላይ መጥፎዎች ከሆን ክርስቶስን ካሰደብነው መቁረብ እንደዚህ ከሆነ ይቅርብን የሚሉ መንፈስ ቅዱስን የእግዚአብሔርን ክብር የሚያስንቁ ስንቶች አሉ። ስለዚህ ክርስቲያኖች ጥሩ ነው መሸሻችሁ ሸሽታችሁ ግን አትኑሩ ቆራቢዎች ጥሩ ነው መቆረባችን ነገርን ቁርባናችን በአግባቡ ይሁን ለውጥ ይታይ ለውጥ ካልታየ ምን ወስደው ለሞት ነው ማለት ነው እግዚአብሔር አምላክ የዛሬ ዓመት ያድርሰን አይነጣጥለን ሁላችንም የምንኖረው ለሞት አይሆን ለትንሳኤ ይሆንልን ዳግም ሲመጣ ሙታን ሲነሱ በፊቱ ስንቆም በቀኝ ከሚቆሙት የአባቴ ቡሩካን ከሚባሉት ያድርገን የመጨረሻ ማሳሰቢያዬ ጌታ በቀኝ የነበሩትን በቀኝ የነበሩትን በበግ መሰለ በግራ የነበሩትን ደግሞ በፍየል መሰለ በጣም ጥሩ እኔም እንግዲህ አንድ ምሳሌ ሊወስድ ነው እስኪ ፍየል የጠበቃችሁ በግ የጠበቃችሁ ፍየሎች ይወልዳሉ በጎችን ይወልዳሉ ሁለቱ የሁለቱም ግልገሎች ይባላሉ የፍየሎች ግልገሎች በአንድ ቅርጫት ይደፋሉ የበጎች ግልገሎች በአንድ ቅርጫት ይደፋሉ በኋላ እናቶቻቸው ያው ሲበሉ ውለው ሲመጡ ቅርጫቱ ይነሳል የበጎችም ግልገሎች የፍየሎችም ግልገሎች ቅርጫቶቹ ይነሱላቸዋል። ፍየ የፍየል ግልገሎች ወዴት ነው የሚሄዱት? ወዴት ነው የሚሄዱት? እነዚያ ህጣ እነዚያ እነዚያ ግልገሎች ወላጆቻቸውን አውቀው ወደ እናት የፍየልም ግልገል ወደ እናቷ፣ የበግም ግልገል ወደ እናቷ። የምትወልዷቸው ልጆች ከበጎች ናቸው ከፍየሎች ናቸው? ምትወልዷቸው ልጆች እናታቸው ይህቺ ቤተክርስቲያን ናት የምትወልዷቸው ልጆች እናታቸው ፍየል ከሆነች ይሄ መጥፎ የአሜሪካ ባህል ነው ቤተ ክርስቲያናቸው ከሆነች ጌታ በጻድቃን የመሰለ በጉ ነው የበግ ምሳሌዎች ነው የሚሆኑ ስለዚህ ፍየሎች እንኳን ያው የመሰላቸውን ደግሞ የበግ ግልገሎችም እናታቸውን ሲያውቁ የእናንተ ልጆች እናታቸውን ሳያውቁ እንዳይቀሩም እኛ እግዚአብሔር ይመስገን በዚህ መልክ አምሮብናል ልጆቻችሁ ምንድን ነው የሚሆኑ ነገ ጠዋት እኛ እኮ የምንደክመው ለልጆቻችሁ ነው። ምንድን ነው የምናገኘው? ጭሆን ከናንተ ምናገኘው ትርፍ ምን ይመስላችኋል? ሱስ አለብን የመጮህ፣ ደወልነን፣ እብዶችነን። ለልጆቻችሁ እኮ ነው። አንድ ወድ እኮ ነው ያለን። እንደናንተ እንኳን እዚህ ታላቅ አገር በአገራችንም እኮ ደጀ ሰላም በሰላም መኖር እንችላለን። በግላችን ግን ግልገሎችን አደራ ተባል ሳይገባን ተጠርተን ጠቦቶችን አደራ ተባል በጎችን አደራ ተባል። ያው ምትወድኝ ከሆነ ነው ያለው። በብሉ ኪዳን በትእዛዝ መልክ አይደለም፣ በአዲስ ኪዳን በፍቅር መልክ ነው። ምትወድኝ ከሆነ ነው ያለው። ስለዚህ ክርስቲያኖች ኃላፊነት እኮ ስላስገደደን ነው የምንጮኸው። ከተባበራችሁ፣ ከተፋቀራችሁ፣ ከተመካከራችሁ፣ ከተሳሰባችሁ ደግሞ ታደርጉታላችሁ። ኢትዮጵያውያን ከተባበሩ እግዚአብሔር አብራቸው ስለሚሆን የማያደርጉት የለም። ካልተባበሩ ደግሞ የሚያደርጉት የለም። ስለዚህ በሆነ ባልሆነው ለምንድን ነው የምንባለው? የምንወደውን ትተን የማንወደው የምንከተለው ለምንድን ነው? በማንወደው ነገር የምንኖር ለምንድን ነው? የምንወደው የማንመርጠው ለምንድን ነው? ስለዚህ ክርስቲያኖች እወቁበት። ልጆቻችሁን ትኩ። እንዲያውም የአይሁድ እርሾ ያለን እኛ ነን። እምነታቸውን አንፈልግም፣ የታሪክ መተካት እርሾቻቸውን ግን እንወስዳለን። አይሁድ የተደነቁ ናቸው። በየትም ዓለም ቢሰደዱ ታሪካቸውን፣ ባህላቸውን፣ ሃይማኖታቸውን ለልጆቻቸው ሳያወርሱ አይሞቱም። የመጀመሪያ ስራቸው ይሄ ነው። ይህ ስለሆነ ነው ከሁለት ሺህ ዓመት በኋላ እንደገና አገር አግኝተው ዛሬ መላ ዓረብን የሚያንቀጠቅጡት አሜሪካን የተቆጣጠሩት የበቁ አባቶቻችን ትርጓሜያችን እንደሚለው እሌተ መጽአት መቃረብ የእሷ ማደግ የእሷ ብቅ ብቅ ማለት ነው። ዓለምን ገና ትቆጣጠራለች፣ ይችላል የአባቶቻችን ትንቢት። ያ የሆነው ለምንድን ነው? ልጆቻቸውን ስለተኩ ተባበሩና ልጆቻችሁን ተኩ። እንተካ። የአንጦኪያን ኦርቶዶክስ፣ የግብፅን ኦርቶዶክስ፣ የግሪክን ኦርቶዶክስ ሌላውን እንተውና ኦርቶዶክሶችን እስኪዩ፣ እንደኛ ሰዎች ናቸው እኮ፣ እንደኛ ሰዎች ናቸው። ምን አለኝ አንድ ኮሪያዊ አንድ ጊዜ እዚ ፉለርት ነዚህ ላይ እንደው መከራ። ምን አለኝ እንደ ስለ ጥቁረት ስል ምን ይሰማሃል አለኝ ጓደኛ፣ ብዬ መከራ አየሁ እኔ ክርስቲያን ነው ብዬ መከራ ያለው ኮሪያ የእናንተ መጽሐፍ ቅዱስ የሚታተም ከኛ ነው እያለ እንግባባል አንድ ቀን ቁጭ ብለን አስተዋል አስተዋልና እንደው ስለ ጥቁረት ምን ይሰማሀል እኔ ወንድም ጥቁር እንደሆንኩ አላምንም ምንም እያየው አለኝ የለም እኔ አንተን ማይህ በዚህ በስጋ ይሄኔ አይደለም የተዋወቅኩህ ደግሞ በምድር አይደለም በስጋ በመንፈስ በክርስቶስ ነው ይህን ታምናለህ አዎ ክርስቶስ እኛን አንድ ያደርገናል አላደረገንም አንድንን በምኑ ነው አንድ ያደረገን? በደሙ። ይሄው ያ ነው የሚታየኝ። እና እኔ ቀይ ነኝ እንጂ ጥቁር አይደለሁም። አንተም ቀይ ነህ፣ አንተም ቀይ ነህ እንጂ ቢጫ አይደለህም። ይሄን ማመን አለብህ። ነጮችም ቀዮች ናቸው እንጂ ነጭ አይደሉም። ነጭ ከሆኑ ነጭነትን ከመረጡ ደመ ክርስቶስ የላቸውም። ቀዩ ነው ማየት ያለብን የክርስቶስን ደም። ሆኖም ግን መቼም ሰሞኑን አስቸጋሪ ነው ትንሽ ቆየውና ተሰማኝ። አይኑ ነው ላይ የተከደነ ነገር ነው በኋላ ለመሆኑ አንተ አይንህ ጭፍር ስለመሆኑ ምን ይሰማሃል? ስለው ከነሱ አኩርፎ ተነስቶ። በአራተኛው መቶ ክፍለ ዘመን ባለስልጣኖች፣ መሪዎች ሁሉ እየተዉት በዚህ በመካከለኛው ምስራቅ በቁስጥንጥንያ እየተውት ገዳም ገቡ። ልዑላን ሁሉ ነገስታቱ ዘውዳቸውን እየጣሉ በዘመኑ የነበረ አንድ ንጉሥ ጨነቀውና፣ እንዴ ባለም እየኖሩ መዳን የለም ወይ? መዳን በገዳም ብቻ ነው ወይ? ምስጢሩ ምንድነው? እኔም ሰጋው ንገሩኝ አለ። አንዱን አባት ጠርቶ ባለም መዳን የለም ብላ በአንተም ዙፋን አለ መዳን፣ ካመንክበት፣ ከሰራበት። እኔ ለራሴ ሌሎችን አልወክልም፣ ለራሴ እኔ የሄድኩት ኃጢያት የለ ማየት ነው። በዚህ ስኖር አልታየኛለ የሌላው እንደማየው የኔ አልታየኛለ አለ። ተመልከቱ፣ ይሄ ቢጫ ሰውዬ አይ፣ የስላሴ ፍጥረት ነው አልሰድብም፣ ግን ክድን ነው አይ ነው እና አሁን እሱ እኔን እንዴት እንደተ- እንደዚህ አይደለም። እኛ ሰው እንደዚህ ቢያየንም እንደዚህ አይደለንም። የእግዚአብሔር ቃል የሚመሰክርልን ሌላ ነው። አይኑ ጭፍን፣ ልሰድብ አይደለም። አይኑ ጭፍን ቻይናዊ፣ አይኑ ጭፍን ኮሪያዊ፣ አይኑ ጭፍን ጃፓናዊ፣ አይኑ ጭፍን ቪየትናማዊ። ሌሎችም አሜሪካን መጥተው በኮሚኒቲ ተጠናክረው፣ አንድ ቪየትናማዊ፣ አንድ ቻይናዊ፣ አንድ ኮሪያዊ ሲመጣ እንደመጣ መጣ፣ ቤት አለው፣ ማረፊያ አለው። እንደመጣ መጣ የግል ባንክ አላቸው፣ ያበድራሉ። እንደ መጣ አዲስ መኪና ገዝተው ይሰጡታል። እንደ መጣ ስራ ይሰጡታል። ምንም ችግር ሳይደርስበት ነገ ነገ ወዲያ ሰው ይሆናል። ሌላውን ያመጣል። ነገ ነገ ወዲያ ሌሎች አሜሪካኖች ይሆናሉ። የእግዚአብሔር ቃል የነገረልን እጃቸውን ወደ እግዚአብሔር ያነሳሉ ይተባል ሎስ አንጀለስ ውስጥ የቱ ኮሚኒቲ ነው ያለን? የፈተና ብዛት መጨረሻው በረከት ነው። በረከት እና የሰጠን፣ አልተጎዳንም። ከዚህ ተምረን እባካችሁ እግዚአብሔርን ብቻ ሳይሆን ለመንግስት ተሰማት ብቻ ሳይሆን አባቶቻችንም አናሰድባቸው፣ ታሪካችንም አናስወቅስ፣ አጥንታቸው ይወጋናል። ተሳሳሙ፣ ተሳሰቡ፣ ተባክ፣ ተቻቻሉ ተቻቻሉ እዋካችሁ ተነጋገሩ፣ ተወያዩ። አሁን መቼም ያለችን እናት ፊደሉን፣ ቋንቋውን፣ ባህሉን፣ ቅርሱን፣ የኢትዮጵያነት አይዴንቲቲውን ያቆየች ይቺ ቤተክርስቲያን ናት። እንደ ግሪክ የጣዖት ሐውልት አይደለም። እንደ ግብፅ የጣዖት ሐውልት አይደለም። ቤተ ክርስቲያና በብሉ ኪዳን ብሉ ኪዳን በብሉ ኪዳን አንድ እግዚአብሔር በአዲስ ኪዳን መስቀል፣ ታሪካችን አርማው ይሄ ነው። ይሄም ያኮራል። ስለዚህ ክርስቲያኖች ለልጆቻችን አወርሰን ባለም፣ እግዚአብሔር እናስመስግነን እንለፍ። በርቱን በርታ። ተመዝገቡ፣ ለአባልነታችሁ ተመዝገቡ። ያለ ሶሻል ሴኩሪቲ አትኖሩም፣ ያለ ቤተ ክርስቲያናችሁ መዝገብ አትኖሩ። ስለዚህ ቤተ ክርስቲያናችሁን እርዱ፣ ልጆቻችንን እናስተምር። ካደረግ ከሞከር የማይሆን ነገር የለም። እግዚአብሔር ያደርገዋል። እንዘምራለን ብላችሁ ተነሳችሁ፣ አሳመራችሁ። ምን ይቀር ነገር አለ? የዛሬ አመት ያደርሰን ሀገራችን እግዚአብሔር በቸርነት ይጎብኝልን። በዚህ በችግሩ ፈንታ፣ በመጥፎ በሀዘን ወሬ ፈንታ የደስታ ወሬ ያሰማን። እግዚአብሔር ይባርካችሁ፣ በሰላም በበረከት ይመልሳችሁ።